በኦሮሚያ ክልል በምዕራብ ወለጋ ዞን በንጹሐን ዜጎች ላይ የደረሰውን ጥቃት እናወግዛለን ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑም በተለያዩ ሀገሪቱ ክፍሎች በታጣቂ ኃይሎች የተገደሉ ንጹሐን ዜጎችን ጉዳይ አስመልክቶ በዛሬ ዕለት ባወጡት መግለጫ አስታወቁ። መንግስታቸው በፌዴራልና በክልል በቅንጅት የአጸፋ እርምጃ በመውሰድ ላይ እንደሚገኙም ተናግረዋል። ጠቅላይ ሚኒስትሩ በደረሰው ጥቃት ለሟች ቤተሰቦችና ለኢትዮጵያ ሕዝብ የተሰማቸውን ሐዘን በገለጹበት በዚህ መግለጫቸው የመላው ኢትዮጵያ ሕዝብ ወደ ጥፋት ኃይሎች ወጥመድ ላለመውደቅ በማስተዋል እየተጓዘ በእንደዚህ አይነት ጉዳዮች ከመንግስት ጋር ተባብሮ ጥፋተኞችን ወደ ሕግ ለማቅረብና እንደዚህ አይነት ግድያዎችን ፈጽሞ እንዲቆሙም በትብብር ልንሰራ ይገባል ብለዋል። በሌላ ተያያዥ ዜና በአማራ ላይ የሚፈጸመውን ግድያ የፌዴራል መንግስት አስቸኳይ መፍትሄ እንዲሰጥ ሲሉ የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገር አሳሰቡ። በሌላ ዜና ምዕራብ ወለጋ ዞን በአቦ ገንቤል ወረዳ ውስጥ ለተፈጸሙት የሰላማዊ ሰዎችን ሕይወት ለቀጠፉ ጥቃቶች መንግስት ኦነግ ሸኔ ብሎ የሚጠራቸውን ታጣቂዎች ከሷል። በጥቃቱ 28 ሰው መገደሉና ከ10 በላይ መቁሰሉንም ባለስልጣናቱ አረጋግጠዋል። መጠሪያው የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ሸማቂ ቡድን የምዕራብ አዛዥ ነኝ ያሉት የቡድኑ መሪ ግን ክሱን ያስተባብላሉ። ሰለሞን አባተ አነጋግሯቸዋል። ቃለ ምልሳቸው ቀጥሎ ይቀርባል። ጤና ይስጥልኝ ለጊዜው አመሰግናለሁኝ በቅድሚያ እስቲ ወደ ደወልኩበት ጉዳይ ከመግባቴ በፊት ራሱን ያስተዋውቁልኝ ከአድማጮች ጋር እሺ እኔም አመሰግናለሁ ስለሰጣችሁኝ እድል መሮ ባላለው በኦሮሞ ነፃነት ሰራዊት ምዕራብ የዘዛኝ ነኝ መሮ የለም መሮ ተገድሏል መሮ ሞቷል እየተባለ ብዙ ሲወራ ይሰማል ሰምተዋል ይመስለኛል እርስዎም አንዳንድ ጊዜ እንደውም በምስል የተደገፉ መረጃዎች ሲሽከረከሩ አይተናል በሌላ በኩል ደግሞ መሮ ነኝ እያሉኝ ነው። እርሶ አሁን ው እንደዚህ አይነት ፕሮፓጋንዳዎች ይሰማሉ። እንግዲህ መንፈስ አይደለሁም ከኔ ጋር እያወራህ ነው። ሌላ ማረጋገጫ ሊሰጥ አልችልም ሰለሞን። እሺ ለጊዜው ይበቃኛል። አሁን በሙሉ ስሞ ልጥራሁት ወይስ ደግሞ በመሮ ብቻ ላነጋግሯት? ተመሮ ያነጋግራል እንግዲህ ትናንት የወጡ ዜናዎች ብዙ ሰላማዊ ሰው ምዕራብ ወለጋ ውስጥ እንደተገደሉ ተነግሯል። መንግሥት ደግሞ እነዚህን ሰዎች የገደሏቸው ኦነግሽኔ የሚላቸው ታጣቂዎች ናቸው ብሏል። ምንድን ነው የእርስዎ ምላሽ ለዚህ ሰለሞን? መንግሥት ኦነግሸኔ ነው የገደላቸው ካለ እንግዲህ ኦነግሸኔ የሚባል ድርጅት ፈልገህ ማናገር ነው ያለብህ። መንግሥት ገዳዮቹ ኦነግሸኔ ናቸው ብሎ ደግሞ ክስ አቅርቧል። ስለዚህ ኦፊሻሊ ያቀረበበት ክስ ኦነግ ሸኔ የሚባል መልስ መስጠት አይሻልም። የማይመለከተኝ ስለሆነ ማለት ነው። እናንተ ኦነግ ሸኔ ናችሁ ነው የሚለው መንግስት እናንተን ለማለት ነው። ምሮ መንግስት ኦነግ ሸኔ የሚለው ይንገሩኝ እስቲ ማን እንደሆናችሁ እናንተ አንተ ቤተሰብ ያወጣልህ ሰለሞን ሆኖ እያለ በሌላ ሰለሞን አይደለፍም ወይ ቦጋለ ወይ ደግሞ ሌላ ጫላ ነህ ብልህ ትቀበላለህ ብዬ አላምንም። ስለዚህ እኛ የማይመለከተን ጉዳይ ሳንጠራ አቤት የምልበት ጉዳይ የለም። የኦሮሞ ነጻነት ሰራዊት እናንት በዚህ ስም ደግሞ የቀረበብን ክስ የለም። እምመራው ሰራዊት የኦሮሞ ነጻነት ሰራዊት ነው የሚባለው። በዚህ ሰራዊት ላይ ደግሞ ምንም አይነት ክስ በእነኝህ ሰዎች አልቀረበም። ምሮ በዚህ ትናንት ተፈጸሙ በተባሉትም ይሁን እስከ ትናንት በተፈጸሙት ግድያዎች ውስጥ የኦሮሞ ነጻነት ሰራዊት እጅ አለ። የኦሮሞ ነጻነት ሰራዊት እንደዚህ አይነት ግድያ ውስጥ እጁን አያስገባም። በዚህም አይነት መልኩ ምንም አይነት በእኛ ሰራዊት የተከሰተ ግድያ የለም። እንደዚህ አይነት አንድን ብሔር ዕላማ ያደረገ ጥቃት ይቅርና አንዲት ነፍስ በኦሮሞ ነጻነት ሰራዊት እጅ ማለቴ የሲቪሊያን ወይ ደግሞ የንጹህ ዜጋ ነፍስ ብትጠፋ ሀርሽ የሆነ በጣም በዲስፕሊነሪ የሚጠየቅበት ይሄንን አይነት ግድያ የሚፈጽም የኦሮሞ ነጻነት ሰራዊት ማለት ነው። እንደዚህ አይነት ሕግ ነው ያለንና ይህ ነገር ተደጋገመ። ይሄንን ደግሞ ብዙ ዩቱበሮች ከሁኔታ ውርቆ ያሉት አክቲቪስቶች ንግድ አድርገውታል እና መወቃቀሱ መወነጃጀሉ ለነኝ ለሚያልቁት አማራ፣ ኦሮሞ፣ ትግሬ አንበል ኢትዮጵያዊም አንበል ለነዚህ ለሚያልቁት ንጹዋን የእግዜር ፍጡር መጫወቻ ቁማር መሆን የለበትምና እንደዚህ አይነቱ ግድያ ኢትዮጵያ ውስጥ በስቷል። ማጣራት ያለበት ገለልተኛ አካል ያጣራ ብያለው። ከመላልሶ ስለተነገረ ብቻ የሚለወጥ ነገር የለም። አንተን ገለናል ብለው ብዙ ዜናው ስስሩ ነበር። እንዳልክ ውሸቱ በዛ። ማፍረስ፣ መግደል፣ ማፈናቀል ቢሆን ስራችን ይህን ናይል አመት አይወስድ። ምሮ እሺ ተኞችን ተስፋ የቆረጠ ነው በዚህ አይነት ነገር የሚያደርገው። እኛ ደግሞ አሁን በዛ ደረጃ አይደለም ያለ ነው። ከዚህም በፊት የኦሮሞ ነጻነት ሰራዊት የኦሮሞ ነጻነት ግንባር መሪ ጨምሮ ሌሎችን መሪዎች ወደ ሀገር በገ ጊዜና የኦሮሞ ነጻነት ሰራዊት ለሁለት ለሶስት ተከፍሎ ትጥቅ የፈታበት ጊዜ ይበልጥ ብዙ መከራና ብዙ እንግልጽ ውስጥ የገባንበት ጊዜ አልነበረም። የዛንም ይሄንን ነገር አላደረግንም። እንኳን ዛሬ በዚህ ደረጃ ያለንበት ጊዜ ቀርቶ እዚህ ጋር ግን መንግስት ብቻ ሳይሆን ከጥቃት ተርፈናል የሚሉ ሰዎችም ጭምር የኦሮሞ ነጻነት ሰራዊት ናቸው ይሄንን ጥቃት ያደረሱብን እያሉ ይናገራሉ። እንደዚህ አይነት ጥቃቶችን የእናንተ ሰራዊት ላለማድረሳቸው የምታደርጉት ክትትል ቁጥጥር፣ የምትወስዱት እርምጃ አለ? የተጨበጠ ምን አድርጋችኋል እስካሁን? ይህንን ቅድም እንደነገሩኝ በስነ ምግባር የታነጸ ነው የሚሉትን ተግባራዊ ለማድረግ ወይም ለመቆጣጠር። ጥቃት ሲፈጸም እኮ ነው አንተ እርምጃ የምትወስደው። እርምጃ መውሰድ አይደለም ጥቃቱ አልተፈጸመም። እኛ እንደዚህ አይነት ነገር ጥቃት ይቅርኛ አንዲት ነፍስ በኦሮሞ ነፃነት ሰራዊት እጅ ላይ ብትጠፋ የሚወሰደው እርምጃ በጣም የከፋ ነው ነው ያልኩ። እንደዚህ አይነት ህግ ነው ያለን። ተላልፎ ቢገኝ ይረሸናል ነው የሚልህ። እንደዚህ አይነት ነገር ክትትሉን አይደለም እርምጃውን አይደለም። በኦሮሞ ነጻነት ሰራዊት እጅ እንደዚህ አይነት ነገሮች ተከብሮ ስለማያውቁ እዚህ አይነት ነገር ተከስቶ እንደዚህ አይነት እርምጃ ወስደናል ልንልህ የለን። ስለዚህ ይሄንን ትናንት የተፈጸመውን ግድያ ምዕራብ ወለጋ ውስጥ ወይም ሌሎች ተመሳሳይ ግድያዎችን ምዕራብ ወለጋ ውስጥ እየተፈጸሙ ያሉ በሲቪሎች ላይ ብዙ እንግልት ያደረሱ ግድያዎችን መሮ እንደ ሰራዊት መሪ እና የኦሮሞ ነፃነት ሰራዊት በአደባባይ በግልጽ ያወግዛል። ያወግዛል ብቻም ሳይሆን ሀዘን ነው የሚሰማን። የሰው ልጅ የቁማር መጫወቻ ሲሆን ማውገዝ ብቻውን በቂ አይደለም። ያም መሃል ኢትዮጵያ ውስጥ እየተገደለ ያለው የኢትዮጵያ ብሔር ሁሉ ነው። ሰለሞን፣ ሁሉም ቦታ ግድያዎች አሉ። በመሪ ደረጃ እየተባለ ያለውን ሚዲያ ውስጥ እየዘገቡ ያሉትን ነገር መርምሩ። ሁል ጊዜ የሚባለው ኦሮሞ ነጻነት ሰራዊት የሚንቀሳቀስበት ቦታ ብቻ አይደለም። ሰዎች በሚመቻቸው ትሩን ወይ ደግሞ በሚመቻቸው እንቅስቃሴ ሙዚቃ እየከፈትክ የምትደንስበት አይነት ሆኗል ኢትዮጵያ ውስጥ። የኔ ዘር ሞተ ከኔ ዘር ሞተ የኔ ድሜር ሞተ የሚባለውን አይደለም ማየት ያለብኝ። ያ ቁማር ነው የሆነው። መሮ እናንተን በህወሀት ተላላኪነት ይከሳል መንግስት። ምንድነው ግንኙነታችሁ ከህወሀት ጋር? ከህወሀት ጋር ያልጨረስነው ቢዝነስ አለን እንደ ኦሮሞ ህዝብ ያ ማለት ሲቲኤልክ ስልጣን ላይ በነበረና እነ ኦፒዲዮን ይዞ ሌሎችን ፒዲዎችን ሰርቶ ኢትዮጵያን ስገዛ በነበረበት አፍሮፊቲዎች ተፈጽሟል። ያ ቀመሩ ወይ ደግሞ ምንድነው የሚባለው ህሳቡ ያልተወራረደ ህሳብ ያልተወራረደበትን ከኦሮሞ ህዝብ ያላወራረደው ህሳብ አለበት እና ከህወሓት ጋር እኔ እንደ አንድ ሰው በግሌ የሆነ ግንኙነት መፍጠር አልችልም። ስለዚህ ምንም አይነት ግንኙነት የለንም። ጃልመሮ ወይም በሙሉ ስሞ ኩምሳ ድሪባ ለሰጡኝ ጊዜ ለማብራሪያው በጣም አድርጌ አመሰግናለሁኝ። ቪኦኤ አማርኛ ቋንቋ ክፍል ስለሰጣችኝ ብን እጅግ በጣም አመሰግናለሁ።